said, የህግ የበላይነት ጠቃሚ መሆኑን ለህዝባችሁ አስተምሩ አንዳንዴ ዳኞች ስህተት ሊፈጽሙ ዜጎችም የተሳሳተ ውሳኔ ሊወሰንባቸው ይችላሉ። ሆኖም ህዝቦች ከመጥፎ ውሳኔና ሶሪያን ከመሆን መካከል አንዱ መምረጥ አለባቸው አሉኝ የፌዴራል ጠቅላይ ፍርድ ቤት ውስጥ ፕሬዚዳንት መዓዛ አሸናፊ ናቸው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ከሆኑት ስቴቨን ብራየር ጋር ተገናኝተው በተወያዩበት ወቅት ሹክ ያላቸውን ምክር ለታዳሚዎች ሲያጋሩ የተወሰደ ነው። ወይዘሮ ማዛ ከዳኛ ስቴቨን ብራየር ጋር በነበራቸው ቆይታ የተማሩት ይህንን ብቻ እንዳልነበር ይናገራሉ። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ተገኝተው የኢትዮጵያን የፍትህ ስርዓት ለማሻሻል ምን መደረግ እንዳለበት አብረዋቸው ለመከሩ የሕግ ባለሙያዎችና ምሁራን የኢትዮጵያ ጠቅላይ ፍርድ ቤቶች የሚያስችሏቸው መዝገቦች ከአሜሪካ አቻዎቻቸው ፍርድ ቤቶች ጋር ሲወዳደሩ በእጅጉ ስለመራራቃቸው ለመረዳት እንደቻሉም አጋርተዋል። ጠቅላይ ፍርድ ቤት 14ሺ መዝገቦችን በአመት እንደሚመለከት ነገርኳቸው። ይሄማ ትክክል አይደለም፣ አያዛልቅም አሉኝ። ጠቅላይ ፍርድ ቤቶች ጉዳዮቹን መርጠው ብቻ የሚያስችሉበት የዳኝነት ስልጣን ነው ሊኖረው የሚገባው አሉኝ። የአሜሪካ ጠቅላይ ፍርድ ቤት በዚያ የሚያምር ህንፃ ውስጥ በአመት የሚመለከታቸው መዝገቦች ሰማኒያ ብቻ ናቸው። የሚመለከቷቸውም ሁለት አይነት ጉዳዮች ብቻ ናቸው። የመጀመሪያው አይነት ብሔራዊ ጠቀሜታ ያላቸው ጉዳዮች ናቸው። ንብረት ነክ ወይም ግለሰብ ተኮር ሙግቶችን አይመለከቱም። ሁለተኛ ህገ መንግስታዊ ጥያቄ የሚያስነሳ ጉዳይ መሆን አለበት። ለአብነት አንድ ህግ ከህገ መንግስቱ ጋር የሚጣረስ ከሆነ ጠቅላይ ፍርድ ቤቱ ይመለከተዋል። ወይዘሮ ማዕዛ አሸናፊ በዚህ መድረክ ላይ የሀገሪቱን ፍትህ ስርዓት ለማሻሻል የተጀመሩ ከህግ ማርቀቅ እስከ ህግ ባለሙያዎች ስልጠና ድረስ የሚደርሱ የለውጥ ዘመቻዎችን ለታዳሚዎች አጋርተዋል። አሁንም ቢሆን ግን ፍትህን ለተጠሙ ለማዳረስ እየከለከሏቸው ያሉ ደንቃራዎች እንዳሉ አነሳስተዋል። ኢትዮጵያ ውስጥ የዳኝነት አካሉ ነጻነት በተለያዩ የፖለቲካ አግባቦች ምክንያት ከሚጠበቅበት በታች ነው። የዳኝነት ተቋማት የቁስ አደረጃጀታቸው ዝቅተኛ ነው፣ የተዘነጉም ናቸው። የከፍተኛ ፍርድ ቤት ዳኞቻችን አንድ ጠባብ ክፍል ለአራት ይጠቀማሉ። ጉዳዮቹን የሚያስችሉባቸው አዳራሾች እጥረት አለ። በፈረቃ ነው የሚጠቀሙት። ህብረተሰቡ በዳኝነት አካሉ ላይ አመኔታ የለውም። ይሄ የሆነው አንዳንዴ በትክክለኛ ምክንያት፣ አንዳንድ ጊዜ ደግሞ ፍርድ ቤቶች ስራቸውን በምን አግባብ እንደሚሰሩ ካለማወቅ ዳኞቻችን ምን እንደሚገጥማቸው የማሳወቅ ክፍተት በመኖሩ ነው። የአሜሪካ ህግ ባለሙያዎችና ተማሪዎች ማህበር ተወካይ በጠበቃነትና በዳኝነት የሚሰሩ ትውልድ ኢትዮጵያን ሀሳብና ጥያቄያቸውን ሰንዝረዋል። ስሜ እንዴሳ ክንፈባላለሁን ኢንተርናሽናል ኦሮሞ ሎርስ አሶሲሽን ወክዬ ነው የመጣሁት። የመጀመሪያው ጥያቄ የጠየኩት በስልጣን ላይ ያለው መንግስት አሁን ፒ አር ዲ ኤፍ ነው። ፒያርደፍ ደግሞ ስልጣን ላይ ከዚህ በፊት ሲወጣ ብዙ ነገሮች ፕሮሚስ አድርገዋል እና መጨረሻ ላይ ግን ሁላችንም በምን እንዳለቀ አይተናል። አሁን የሩሊንግ ሩሊንግ ኮሊሽኑ ፋክሽኑ የፒያርደፍ ፋክሽን ይቀየር እንጂ ስቲል የፒያርደፍ ነው ያለው እና ፕሮሚስ ያደረገው የፍርድ ቤቶችን ነጻነት የሚያረጋግጡ በእርግጠኝነት የሚያሳዩ ምን ምን ሊነግሩን ይችላሉ ኮንክሪት የሆኑ ፖይንቶችን እንዲነግሩን ነው አንደኛው ጥያቄ ይሄ ነው ሁለተኛው ጥያቄ የውጭ ከውጭ ሀገር እርዳታ እናገኛለን ማግኘት ጀምረናል ፕሮሚስ ፕሮሚስም አለን ብለውናል ዩኤስኤአይዲን ጨምሮ ይሄ ግን ከውጭ የሚገኝ እርዳታ የጁዲሻል ኢንዲፔንደንስ የኢትዮጵያን ጁዲሻሪ ኢንዲፔንደንስ ነጻነቱን ላይ ኢንፍሉዌንስ አይኖረውም ወይ? አጠቃላይ ውይይቱን አስደስቶኛል። በተለይ ቺፍ ጀስቲስ መዓዛ ኢምፕሬሲቭ አስገናለሁ። ስሜ ክለሚካኤል አበበ ሳህለ ማርያም ነው። ካናዳ ቶሮንቶ የህግ ባለሙያ ነኝ። ወይም ጠበቃ ወይም ነገረ ፈጅ የሚባለው ማለት ነው ከዚህ በፊት በውጭ ያሉ ጠበቃዎችና አገር ቤት ያሉ ኢትዮጵያውያን በቅርበት እንዳይሰሩ ያደረገው አገር ቤት ያለው መንግስት፣ ከብቃት ማነስም ከፍራቻም ከስጋትም ውጭ ያለው ዲያስፖራውም ደግሞ አብዛኛው ተቃዋሚ ነው ተብሎ ስለሚታሰብ እና መቃወም ደግሞ መብት ሳይሆን የጥላቻ ተደርጎ ስለሚታይ ጭምር ማለት ነው። በዛ ምክንያት መስራት አልቻለም ነበር። አሁን ግን ነሰርሊ አሁን ያለው መንግስት እንደግፋለን ማለት አይደለም፣ ወይም ጥያቄዎች የሉንም ማለት አይደለም፣ ወይም እንተቻቸው ነገሮች የሉን ማለት አይደለም። ግን በየእምነታችን የምናምነውን አምነን ወይም የምናምነውን ይዘን ቀርበን መስራት በምንችልባቸው ሁኔታዎች ላይ መስራት እንደምንችል የሚጠቁሙ ነገሮች አሉ። በተወሰነ መልኩ በሩ ተከፍቷል ማለት ነው። ሶ ይሄ ነገር የሚቀጥል ከሆነ ወደፊት ባይቀጥልም፣ በግድ እየገፋንም የምንችለውን ሁሉ ማድረግ የምንችልበት እድል ተፈጥሯል ብዬ ገምታለኝ፣ እኔ በኩሌ ማለት ነው። በውይይቱ ላይ የተገኙ የህግ ባለሙያዎች ብቻ አልነበሩም። ከተለያዩ ዘርፎች የተውጣጡ በጉዳዩ ላይ ሀሳባቸውን ማሰማት የፈለጉ ምሁራንም በስፍረው ነበሩ። የንግድ አማካሪው አቤል ጋሼ አንዱ ናቸው። አቶ አቤል ኢትዮጵያውያን ፍትህ ወዳድ ህዝቦች መሆናቸውን አንስተው ሆኖም መንግስታት ህጎችን አገዛዛቸው ለማደላደል እንጂ ህዝብን ለማገልገል አለመጠቀማቸው የብዙ ችግሮች ምንጭ ሆኖ እንደኖረው ያነሳሉ። የአሁኑ የህግ ማሻሻል ሂደት ከታሪክ አስፈላጊውን ቁም ነገር እንዲያካትት ይሻሉ። 1925 በአዲስ መልክ የኢትዮጵያ ህግ በምተቋቋመበት ጊዜ ንጉሱ የህጉን ለስርዓታቸው ማስፋፊያ ወይም ደግሞ የፓወር ማስፋፊያ ና መቆጣጠሪያ አድርገውት እንደነበረ የተዘገቡ ጽሁፎች አሉ። ዶክተር ባህሩ ዘውዴ ኢትዮጵያ ሂስትሪ በሚለው መጽሐፉ ላይ ይህንን አትቶት እናገኛለን እና ህዝቡ የህጉ ባለቤት መሆኑ የሚታወቅባቸው ነገሮች ብዙ የጸኑ አልነበሩ። የደርግ መንግስትን በሚመጣበት ጊዜ መሪዎቹ ራሳቸውን ህግና ከህግ በላይ አድርገው በሰው የሰውን ህይወት ያሳነሱበት ዘመን ነው የነበረው። ከዚያም ቀጥሎ የመጣው የኢህአዴግ መንግስት በጠቅላይ ሚኒስትር መለስ ዜናዊ ህጉን የራሳቸው የግል ፍላጎት ማስፈጸሚያና ሀገሪቱን አሁን ወዳለችበት አይነት በተለያዩ ብሔረሰቦች መካከል ያለውን አይነት አለመግባባት እስቲፈጠር ድረስ ህጉን የግል ፍልስፍና መፈጸሚያ ነው ያደረጉት። ይህ አይነቱ አካሄድ መቀየር ስላለበት በዚህ ጉዳይ ላይ ደግሞ ህዝቡ እውነተኛ የህግ ባለቤት እውነተኛ የስልጣን ባለቤት መሆኑን ሊመሰክር የሚችልበት ሁኔታ ለመመስረት ሁላችንም በዚህ ጉዳይ የምናደርገው ጥረት አስፈላጊ ነው እላለሁ። ዛሬም በነበረን ውይይት ውስጥ ከቺፍ ጀስቲስ ጋር የነበሩት ውይይቶች፣ ጥያቄዎች በዚህ ደረጃም አንኳር የሆኑ አስተያየቶችም ሲሰጡ ተሰምቷል። የኢትዮጵያን የፍትህ ስርዓት ለማሻሻል መደረግ በሚገባቸው እርምጃዎች ዙሪያ የሀሳብ መዋጮ በበረከተበት መድረክ ላይ እውን የኢትዮጵያ መንግስት የዳኝነት ነጻነትን ለማስከበር ይፈልጋል እየተነገረለት ያለውን ሂደት ለቁም ነገር ለማብቃት ሙሉ ፍላጎት አለው ወይ? በሚል የሚጠቃለሉ ስጋት ቀመስ ጥያቄዎች መንሸራሸራቸው አልቀረም። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ግን የኢትዮጵያ ፍትህ ስርዓት ተሻሽሎ ማየት የኢትዮጵያ መንግስት ልባዊ ፍላጎት ነው ሲሉ ይሟገታሉ። እኔ እንግዲህ እስካሁን የተፈጸሙ የለውጥ ሂደቶችን በምናይበት ሰዓት ከልብ መሆኑን በደንብ ያሳያል። አንድም ማለት ሁሉም የፖለቲካ እስረኞች እንዲፈቱ በማድረግ ውጭ ሀገርም ተሰደው የነበሩ አሸባሪ ተብለውም የነበሩ የሞት ፍርድም ይሆን የዕድሜ ልክ ስርዓትም ተበይኖባቸው የነበሩ ሁሉ ሳይቀሩ ወደ ሀገር ውስጥ መጥተው በነፃ መንገድ እንዲንቀሳቀሱ ከአገሪቱ ካሉ የመንግስት አካላት ጋራ ከጠቅላይ ሚኒስትሩ ጋር ቁጭ ብለው ስለ መጻኢ የዲሞክራሲያዊ ምርጫ ሂደት እስከ መነጋገር እየደረሰ አንዳንድ ሚዲያዎች ምን ብለው ነው እየገለጹ ያሉት? እንደ ቢቢሲ አይነት ኢትዮጵያ ውስጥ እየመጣ ያለው ለውጥ የቀንና የማታ ያህል ያን ያህል ግልጽ ነው እያሉ ስለዚህ እንደዚህ የሆነ እያለ ባለበት ሁኔታ እንዲህ አይነት መጠራጠር አላስፈላጊ ነው ነው ምለው ስለዚህ በተግባር እነሱ ያላቸውን እያዋጡ እነሱም እንዲካተት የሚፈልጉትንም እያደረጉ በተግባርም እየፈተኑ አብረው ቢጓዙ ጥሩ ነው ላለን ትኩረቱን በሕግ የበላይነት መከበር ላይ ያደረገው ወርልድ ጀስቲስ ፕሮጀክት የተሰኘው ተቋም ሕግን በማስከበርና የሕግን የበላይነት በማክበር ዘርፍ ሀገራት ያላቸውን ደረጃ ይፋ በማድረግ ይታወቃል። የ126 ሀገራት ደረጃ በተካተተበት የያዝነው የአውሮፓውያን ዓመት ሪፖርት ኢትዮጵያ ከ126 ሀገራት ውስጥ 118ኛ ደረጃ ላይ ተገኝታለች።